እጩ ተወዳዳሪዎቹ ከጠቅላላ ምርጫው በፊት ከትላንት በስቲያ ቅዳሜ ባደረጉት የመጨረሻው ክርክራቸው ላይ በተለይ የውጭ ጉዳይ ፖሊሲን በተመለከተ ጠንካራ አስተያየቶችን ነው የሰነዘሩት። በተቀናቃኞቻቸው ላይም ትችቶችን አቅርበዋል። በምሽቱ ክርክር ወቅት የኒው ጀርሲውን ዋና አስተዳዳሪ ክሪስ ክሪስቲን ያህል ከባድ ትችቶችን ያቀረበ ግን የለም። ገና ክርክሩ እንደተጀመረ ነበር በፍሎሪዳው የሕግ መወሰኛ ምክር ቤት አባል ማርኮ ሩቢዮ ላይ ያነጣጠሩ ትችቶችን ያዥጎደጎዱት እርስዎ እስከ ዛሬ በወሳኝ የአገሪቱ ጉዳዮች ላይ ተሳትፎ አያውቁም። በቃ እርስዎን ተጠያቂ ሊያደርግ በሚችል ትልልቅ ውሳኔ ላይ አልተሳተፉም። እንደገና ወደ ውድድሩ የተመለሱት ጄብ ቡሽም ማርኮ ሩቢዮ ላይ ነበረ የወረዱት። ማርኮ ሩቢዮ ተሰጥኦ ያላቸው ፖለቲከኛ ናቸው። ምናልባትም የዩናይትድ ስቴትስን ፕሬዚዳንት ለመሆን የሚያበቃቸው ችሎታ ሊኖራቸው ይችል ይሆናል። ያን ግን በአሮጌው መንገድ በባራክ ኦባማ ሞክረን መሪ አልተዋጣልንም። ያገኘነው ሀገሪቱን ለመከፋፈል የሚፈልግ ሰው ነው። ማርኮ ሩቢዮ ባለፈው ሳምንት አዮዋ ላይ በተካሄደው ቅድመ ምርጫ ከተጠበቀው በላይ በሶስተኛ ደረጃ በማጠናቀቃቸው የሪፐብሊካን ፓርቲው ክንፍ በእጩነት ሊያቀርባቸው ይችል ይሆናል የሚል ግምት አሳድረዋል። በኒውሃምሽሩ ግን ቢሊየነሩ ቱጃር ዶናልድ ትራምፕ ናቸው የሕዝብ አስተያየት መለኪያዎችን እየመሩ ያሉት። በአዮዋ በሁለተኝነት በመጨረሻቸው እዚህ ኒውሃምሽር ላይ ጥሩ ውጤት ማግኘት ይጠበቅባቸዋል ፕሬዚዳንት ለመሆን በቂ ችሎታ ያለኝ እኔ ነኝ እያሉ ይፎክራሉ ዶናልድ ትራምፕ። በምሽቱ ከቀረቡ ከባድ የውጭ ጉዳይ ፖሊሲ ጥያቄዎች መካከል የሰሜን ኮሪያ ሚሳይል ሙከራ አንዱ ነበር። ሆኖም አንድ እንኳ እጩ ተወዳዳሪ አጥጋቢ ምላሽ ሳይሰጥ ቀርቷል። ትራምፕ ግን የሰሜን ኮሪያ ግዙፍ የንግድ ሸሪክ ቻይና በዚህ ጉዳይ ጣልቃ መግባት አለባት ብለዋል።